በኢትዮጵያ ሶማሌ እና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሞቃዲሾ የመጡ ኃይሎች ተሳትፈው እንደሆነ የተጠየቀው የውጭ ጉዳይ ሚኒስቴር በበኩሉ ስለ ግጭቱ ዝርዝር መናገር እንደማይቻል አስታውቋል። የሰው ህይወት በማለፉ ግን ማዘኑን ገልጿል። ጥያቄው የተነሳው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም በሰጡት መግለጫ ላይ ነው። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኮልናል። ለያዝነው የ2010 ዓ ም የመጀመሪያ የሆነው የውጭ ጉዳይ ሚኒስቴር መግለጫ የተለያዩ ርዕሰ ጉዳዮች የተነሱበት ነው። በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ወረዳዎች በተነሳው ግጭት ከሁለት የኢትዮጵያ ክልሎች አልፎ ከውጭ የመጡ ኃይሎች ተሳትፈውበት እንደነበር የሚጠይቀው ከተነሱት ነጥቦች አንዱ ነበር። ከሞቃዲሾ የመጡ ኃይሎች በዚህ ግጭት ውስጥ አሉበት ወይ የሚለው ጥያቄ የቀረበው መግለጫውን ለሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ነው። ሚኒስቴር መስሪያ ቤታቸው በተፈጠረው ሁኔታ ማዘኑን የገለጹት ቃል አቀባዩ ዝርዝር ሁኔታውን ግን አሁን መናገር እንደማይቻል ነው ያስረዱት። በመጀመሪያ ይሄ አሁን በሁለቱ ክልሎች አካባቢ የተከሰተው ሁኔታ ያሳዝናል። በዚህ አላስፈላጊ ሁኔታ ሕይወታቸውን ያጡ ወገኖቻችን ጥልቅ ሐዘን ነው የሚሰማ ጉዳዩ የገደለው ባልሽ የሞተው ወንድምሽ ነው። ይሄ ችግር እንዲፈታ በመንግስት በኩል የተጀመረ ጥረት አለ። እሱ ጥረት በተጨማሪ ችግሩን መነሻ እና አሁን ያለበት ሁኔታ በተመለከተ እየተደረገ ያለ ክትትል አለ። ሁኔታ ዝርዝር ሲታወቅ የምንገልጽ ይሆናል። በሁለቱ ክልሎች መካከል የተፈጠረው ሁኔታ መረጋጋቱን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በትናንትና እለት አስታውቀዋል። በተፈጠረው ግጭት ምክንያት ከጅግጅጋና አወዳይ ከተሞች የሸሹ 600 ነዋሪዎች ወደ ሀረር ገብተው እንደነበርም ጠቁመዋል። ይሁን እንጂ የአገር መከላከያ ሰራዊትና የፌዴራል ፖሊስ ከሁለቱም ክልሎች አመራሮች ጋር በመሆን ግጭቱን መቆጣጠር መቻሉና ያስረዱት። ግጭት የሚያስነሱትንና ጥቃት የሚያደርሱትን ታጣቂዎች መነሻ በተመለከተ ሁለቱ ክልሎች የሚሰጡት መረጃ የተለያየ ነው። የኦሮሚያ ክልል ታጣቂዎቹ የሚነሱት ከኢትዮጵያ ሶማሌ ክልል መሆኑን ይገልጻል። የኢትዮጵያ ሶማሌ ክልል በበኩሉ ተጠያቂ የሚያደርገው ከኦሮሚያ ክልል ይመጣሉ የሚል ያደረጋቸውን ታጣቂዎች ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ